ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 8 2013 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች የማስተናግዳችሁ ሰሎሞን አባተ ነኝ ሴቶች በሰላም ግንባታ ጥረት ውስጥ የሚያድገውንም ወጣት ደግሞ ከበቀልም ከምንም ማውጣት እና እነህ ሁሉ ነገሮች በጣም በጣም ብዙ ስራዎች ወደፊት ገና ይጠብቀናል። ትውልዳችንን ማስተካከል አለን። የተመረዘውን አእምሮ የያዙትን ትውልዶቻችንን እነኛን ወደ ኢትዮጵያዊነት፣ ወደ ሀገር ፍቅር፣ ወደ ሰው መውደድ፣ ወደ መተሳሰብ እና ያቂም ያለመያዝን እነህ ነገሮች ገና ብዙ መሰራት ያለበት ነገር ምን እናድርግ? የኔ ድርሻ ምን ይሆን ብሎ ከራሱ ጋር በመነጋገር ለሰላም የራሱን ጠጠር መወርወር አለበት ብዬ አምናለው። ምክንያቱም ሰላም ከሌለ የምንፈልገውን ሀገር ባሳደግ ስራ ልንሰራ አንችልም። ቀደም ሲል የሰማችኋቸው ወይዘሮ ማርያም ሙኒር ይባላሉ። የፖለቲካ አለመረጋጋት በተከሰተ ወቅት ከሌሎች የአገር ሽማግሌዎች ጋር ወደ ትግራይ ክልል ሄደው ሰላም እንዲወርድ የተማጸኑ ሲሆኑ ተከትሎ የሰማችኋቸው ደግሞ ጋዜጠኛ ደራሲና ሴቶች ይችላሉ ዊመን ከን ዱ ኢት የሚባል ሲቪክ ማኅበር መስራችና ዳይሬክተር የሆኑትን ወይዘሮ የመወድሽ በቀለን ነው። በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የሰዓቱን ዋናዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምን አመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ ህንድ የጸረ ኮቪድ-19 ክትባት ዘመቻዋን ዛሬ ጀመረች ጠቅላይ ሚኒስትር ኒሬንድራ ሞዲ በአገሪቱ ብሔራዊ ቴሌቪዥን ያሰሙትን ንግግር ተከትሎ ይፋ የተደረገው የክትባት ዘመቻ ወረርሽኙን ለመከላከል በግንባር የተሰለፉትን የህክምና ባለሙያዎች በማስቀደም ጀምረዋል በዓለም ግዙፉን የክትባት ዘመቻ ስንጀምር ያለንን ችሎታና ብቃት ለዓለም ይፋ እያደረግን ነው ነበር ያሉት ሞዲ በንግግራቸው ህንድ ከህዝቧ 10 ሚሊዮን 555559 ለኮሮና ቫይረስ ሲጋለጥ በቫይረሱ ሳቢያ ለህልፈት የተዳረገው ህዝቧም ቁጥር 152266 ደርሰዋል። ኒውዴልሂ በትላንትናው ዕለት በአንድ ቀን ጀንበር ብቻ አዲስ ያስመዘገበችው የኮሮና ቫይረስ ተጋላቾች ቁጥር 15158 ሲሆን በትላንትናው ዕለት በኮቪድ ሳቢያ የሞቱት ሰዎች ቁጥር ደግሞ 175 ነው። በሌላ ዜና የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በዓለም ዙሪያ ኮቪድ-19 ያደረሰውን ውድመት አስመልክቶ በሰጡት የሐዘን ድባብ ያጠላበት አስተያየታቸው ከነኚህ ዘግናኝ አሃዞች ጀርባ አሁን የትላንት ሕይወታችን ትዝታ ብቻ የሆኑ ስማቸው የሚታወቅ ገጽታና ፈገግታቸው ለሚያውቋቸው ቅርብ የሆነ የቤተሰብ አባላት ለእራት ሲቀመጡ፣ ያ ቀድሞ ይቀመጡበት የነበረ ወንበር ባዶ የሚሆንባቸው የሚወዱት የቤተሰብ አባል የጎደለባቸው እና በጸጥታ የተዋጡ ክፍሎች ያሉባቸው ብዙዎች ናቸው ያሉት ብለዋል። በዓለም ዙሪያ በኮቪድ-19 ሳቢያ ሕይወታቸውን ያጡ ሰዎች ቁጥር ከሁለት ሚሊዮን በልጧል። በሌላ የኮቪድ ዜና የኮሮና ቫይረስ ወረርሽኝን ለመዋጋት ጥቅም ላይ የዋሉት የክትባት መድኃኒቶች የተቀመሙበት ዘዴ ካንሰርንና ሌሎች በሽታዎችን ለማከም አዲስ እድል ሳይፈጥር እንዳልቀረም ተዘገበ። ሳይንቲስቶች ለኮቪድ-19 የሰሯቸው እነኚህ ክትባቶች ለምሳሌም ያህል ፋይዘርና ሞደርና የተባሉት ኩባንያዎች የተጠቀሙበት ዘዴ ሰውነታችንን ከተላላፊ በሽታዎች ጋር እንዲለማመድ ማድረግ ነው። ጠበብቱ ይህንኑ አዲስ ዘዴ ነው የሰውነታችን በሽታዎችን የመከላከያ ስርዓት ካንሰር አምጪ ሴሎችን ኢላማ ማድረግ የሚችልበትን መላ በማጥናት ላይ ያሉት። በተመሳሳይም ይኸው በሽታዎችን የመከላከያ ስርዓታችን በስህተት የገዛ ሰውነታችንን ሴሎች በሚያጠቃበት ወቅት የሚፈጠሩትን የበሽታ አይነቶች ለመከላከል በታለመ ዘዴ የመከላከያ ስርዓታችንን ይህንን ለማስተው ያስችል ይሆናል የሚል ተስፋም አሳድረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው ታህሳስ ሀያ 28 በዩናይት ስቴትስ ምክር ቤት የፕሬዚዳንት ትራምፕ ደጋፊዎች በፈጸሙት ፖሊስን፣ ጨምሮ አምስት ሰዎች የተገደሉበትና ሌሎች በርካቶች ላይም ከፍተኛ አደጋ ካደረሰ የአመፅ ድርጊት ጋር በተያያዘ በወንጀሉ ፈጻሚነት የተጠረጠሩ ቁጥራቸው ሶስት መቶ የሚደርሱ ግለሰቦችን እየመረመሩ መሆናቸውን ሕግ አስከባሪዎች ትላንት ይፋ አደረጉ። ይህ ቁጥር በመጪዎቹ ጥቂት ቀናት ከዚህም ከፍ ባለመጠን ሊጨምር እንደሚችል በዋሽንግተን ዲሲ ፍርድ ቤቶች የዩናይት ስቴትስ ፌዴራል አቃቤ ህግ ተጠባባቂ ኃላፊ ማይክል ሸርዊን አስታወቁ። ከፍተኛ ትኩረት የተሰጠውን በወንጀሉ የተሳተፉትን አድነው ህግ ፊት ለማቅረብ የተያዘውን የህግ አፈጻጸም ስራ በብሔራዊ ደረጃ በመምራት ላይ ያለው የዩናይት ስቴትስ ፌዴራል ምርመራ ቢሮ ኤፍቢአይ መሆኑም ታውቋል። በመጨረሻም የኡጋንዳው መሪ ዩሴቬ ሙሴቬኒ በሰሞኑ ምርጫ አሸናፊ ሆኑ። የአገሪቱ ምርጫ ኮሚሽን በዛሬ ዕለት ባወጣው መግለጫ የሙሴቪኒን የ ሰላሳ አምስት ዓመታት የስልጣን ዘመን ዳግም መራዘም ይፋ አድርጓል። ሙሴቪኒ ከአጠቃላዩ መራጭ ህዝብ የ 58 ነጥብ 64 በመቶ ወይም የ5.85 ሚሊዮን ኡጋንዳውያንን ድምፅ በማግኘት ነው ዳግም አገሪቱን ለማስተዳደር የተመረቱት። ተቀናቃኛቸው የዋናው ተቃዋሚ ፓርቲ መሪ ቦቢ ዋይን የ34.83 በመቶ ወይም 3.48 ሚሊዮን ኡጋንዳውያንን ድምፅ ማግኘታቸው ነው ይፋ የተደረገው። የምርጫ ውጤት ተጭበርብሯል ሲሉ የከሰሱት ዋይን አሸናፊው እርሳቸው መሆናቸውን ገልጠው ኡጋንዳውያን የተባለውን ውጤት እንዳይቀበሉ አሳስበውም ነበር። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 8 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም መጪው የኢትዮጵያ ምርጫና የፖለቲካ ፓርቲዎች

እንዲሆን እንፈልጋለን። ዝግጅት ይዘናል። አሁን ወደ መጀመሪያው ቅንብር እንሸጋግር። ለጥያቄዎ መልስ ሴት የሰላም መሰረት ነች ይባላል። ሴቶችና እናቶች ለአንድ አገር ሰላምና መረጋጋት እንዲሁም ለሰዎች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? ለጥያቄዎቻችሁ መልስ እንዲሰጡ እንግዶችን ጋብዘናል። ወይዘሮ ማርያም ሙኔር የሕግ ባለሙያ ናቸው። ሰራተኛና ማኅበራዊ ጉዳይ ሚኒስቴር ውስጥ ሰርተዋል። ለረጅም ዓመታት በዳኝነት አገልግለዋል። የሕግ ባለሙያ ሴቶች ማኅበር የቦርድ አባልና ለሴቶች ነጻ ሕግ የማማቀር አገልግሎት ይሰጡ ነበር። በጥብቅና ሙያ ላይም ተሰማርተው ነበር። ከሌሎች የሙያ አጋሮቻቸው ጋር አቋቁመውት የነበረውን ጾታዊ ጥቃት ተከላካይ ማህበር ስምና አገልግሎቱን በተወሰነ መልኩ በመቀየር የአሁኑን የሴቶች ማረፊያና ልማት ማህበር መስረተው ጥቃት ለደረሰባቸው ሴቶች የማረፊያና የምክር አገልግሎት ይሰጣሉ። ወይዘሮ ማርያ ኢትዮጵያ ውስጥ የፖለቲካ አለመረጋጋት በተከሰተበት ወቅት ከሌሎች የሀገር ሽማግሌዎች ጋር ወደ ትግራይ ክልል ሄደው ሰላም እንዲመጣ ከተማፀኑት ሰዎች አንዷ ናቸው። ወይዘሮ የምወድሽ በቀለ ሴቶች ይችላሉ ዊመን ከን ዱኢት የተሰኘ ሲቪክ ማኅበር መስራችና ዳይሬክተር ናቸው። የኢትዮጵያ ሴት ደራሲያን ማኅበር ፕሬዚደንትም ነበሩ። አሁን የቦርድ ሰብሳቢ ናቸው። ልብ ወለድ፣ ግጥምና አጫጭር ታሪኮችን የያዙ ስምንት መጽሐፎችን ጽፈዋል። ከሌሎች ጸሐፊዎች ጋር በመሆን ደግሞ ስድስት አሳትመዋል። የፖሊስና እርምጃው ጋዜጣ ሪፖርተር ዋና አዘጋጅና የፕሬስ ኃላፊም ነበሩ። በሴቶች መብቶች ላይ የተለያዩ ስራዎችን እየሰሩ ነው። ሴቶችና እናቶች ለአንድ አገር ሰላምና መረጋጋትን እንዲያመጡ መስራት አለባቸው በሚል አቋምም የተለያዩ እንቅስቃሴዎችን ያደርጋሉ። የዛሬውን ለጥያቄው መልስ ዝግጅት የመራችው ጽዮን ግርማ ነች። ትናንት በተላለፈው የውይይቱ የመጀመሪያ ክፍል እንግዶቹ ሴቶችና ሰላም አላቸው ያሉትን ግንኙነት አስረድተው ነበር የተጠናቀቀው። እሺ፣ ሁለታችሁንም አመሰግናለሁ። እስቲ አሁን ደግሞ ከአድማጭ በድምፅ ወደ ተላከለን ጥያቄ ልለፍ። ዳግም እባላለሁ። ኦሃዮ ኮሎምበስ ነው የምኖረው። ጥያቄ ላለፉት ዓመታት እንደሚታወቀው ኢትዮጵያ ብዙ ውስብስብ ችግሮችን አሳልፋለች እና ከዚህም ከዛም በጣም ጽንፍ የረገጥ አስተሳሰቦችን ያስተናገደችበት አመታትና ያሳለፍ ነው እና እነዚህን ችግሮች በሽምግልና መንገድ አንተም ተው፣ አንተም ተው በማለት ብቻ እነዚህን ችግሮች መፍታት ይቻላል ተብሎ ይታሰባል ወይ የሚል ጥያቄ ለማቅረብ ያለው አመሰግናለሁ። ለዚህ ጥያቄ እስቲ ምላሽ ይስጡንና አሁንም ከወይዘሮ ማሪያ ልጀምር። አቶ ዳግም ጥሩ ጥያቄ ነው። እንደሚያውቁት የእኛ ነገር ባህል በጣም በሽምግልና ያምናል። አንድ ነገር ሽማግሌ ከገባበት ብዙን ነገር ነፍስ የተጋደለ እንኳን ብዙ ወደ ብዙ ክልሎች ስንሄድ ተጋድ የተጋደለና ደም የተቃቡት እንኳን ሽማግሌ ከገባ ሁሉንም ነገር ያረግቡታል። ባህላችን በጣም ጠንካራ ነው በሽምግልና ላይ። አሁን እየተሸረሸረ ሄደ እንጂ ባህላችን በጣም በጣም እጅግ ጠንካራ ነው። ለምንም ነገር ሽማግሌ ከገባ በቃ እናበርደዋለን። በባልና ሚስት እናምጣ፣ በሀገር እናምጣ፣ በጎረቤት በምንም፣ በከፍተኛም በዝቅተኛ ደረጃም ስናመጣው ሽማግሌ ከገባበት ሰው ይተዋል። ትቶ ረገብ ብሎ ነገሮችን ማሰብ ይጀምራል። የተጋጋለው እንኳን መሀል ላይ የገባ በእድሜ የገፋ ሰው የበሰለ ሰው አስተሳሰብም የተሻለ ሰው መሀል ገብቶ ሊያስታርቅ ሲሞክር ጉዳዩን ረጋ ብሎ ማሰብ ይጀምራሉ፣ ሁለቱም ወገኖች ማለት ነው። ሁለቱም የሚታረቁትም ወገኖች ወይም እንዲታረቁ የሚታሰቡት ወገኖች ሁለቱም ተረጋግተው ማሰብን ይጀምራሉ። ይሄ ነው እንግዲህ ሽምግልና ብዙን ነገር ያረግማል ተብሎ ነው የታሰበው። እኛ ገር ግን አሁን እንዳልኩት ቀደም ብዬም ይሄ ባህላችን እየተሸረሸረ መጥቷል። እየተሸረሸረ ለሽምግልና ያለን አክብሮት፣ ለሽምግልና ያለን ቦታ ቀደም ሲል ከነበረው ጥንት ከነበረው በጣም እጅግ በጣም እየወረደብን መጥቷል። ይህ በመሆኑ አንዳንዴ ወደ ሽምግልናዎች በተደጋጋሚ አንዳንድ ክልል ላይ በጣም ይሰራሉ። ብዙ ነገር ሽማግሌ ከወጣ ቀጥ ብሎ ነው የሚቆመው። ቀጥ ብለ ወደ እርቅ ይሄዳሉ። አንዳንድ አካባቢ ግን በጣም በተለያየ መልኩ ሽምግልና፣ እናቶች ሽምግልና፣ የሃይማኖት መሪዎች አባ፣ በጣም ብዙ ሽምግልና ተሄዶ ውጤት ያላመጣበትም አካባቢ አለ። ያ እንግዲህ እንደ ተቀባዮቹ እንደ ተሸምጋዮቹ ባህሪና ለሽምግልና ለባህል በእድሜም ወይም በሃይማኖት ከፍ ላለ ሰው ካላቸው አክብሮት የመነጨ ነው። የሚሆነው የሚያከብረው ይቀበላል። ሽማግሌ ያለውን እሺ፣ ረጋ ብዬ ጉዳዩ ላይ ልነጋገር ይላል። ሌላው ደግሞ ከሽምግልናንም ገፍቶ የሚሄድ ይኖራል። ወይዘሮ መወድሽ እዚህ ላይ አስተያየት ስጡ። እኔ ተጨበር መፈልገው ያው፣ ኢትዮጵያ የምትታወቀው በርካታ የራሷ ባህላዊ ሴቶች አሏት፣ እንደየአካባቢ የተለያየ ማለት ነው። በተለይ ሽማግሌ ትልልቅ ሰዎች ወንዶችም ሴቶችም የሚከበሩ የሚኖሩበት እና እነሱ የሚሉትን ቃል አምነው ለረጅም ዓመታት ሲኖሩበት የነበረ ጉዳይ አለ። የተለያዩ አካባቢዎች ተመሳሳይ ባህላዊ እሴቶች አሉ። የእርቅ መፍቻ ዘዴዎች አሉ። ግን እኛ ምን አደረግን ከቅርብ ጊዜ ወዲህ ስላለፉት ለበርካታ አመታት የራሳችንን ነገር እየተውን እየተውን እየተውን በመናቅም ይሁን ባለማወቅ እየተውናቸው ከረምንና የተለያዩ ኮንፍሊክቶች ሲፈጠሩ አሁን ነው እንደ በመክታችንን ዞር አድርገን እንደገና የሽምግልና ጽዋቶቻችንን ለማምጣት እየታተርን ያለ ነው እና በራሳችን እጅ ሆነው ብንሰራባቸው የሚገቡን በየክልሉ ያሉ ባህሎች አሉት፣ ሕብረተሰቡን የሚገዙ አምኖ የሚቀበላቸው። ምክንያቱም የአካባቢውን ችግር በአካባቢው ነው መፍታት የሚቻለው እና የአካባቢውን ችግራቸውን ሲፈቱ የነበሩ ሰዎችን በጣም አንደርማይን በማድረግ ምን ብለን ይሄድን ስለሆነ ለተለያዩ ችግሮች ተዳርገናል። እኔ እንደሚነት ሽምግልና የራሱ የሆነ ፍላጎትን ይጠይቃል፣ የራሱ የሆነ እውቀትን ይጠይቃል። ዝም ብሎ አንተንተው አንችንተው እንዲህ ነው ብሎ ነገር ማብረት ወይም ማልቀሱ እናት ስለሆን፣ እኔ ሴት ስለሆን ሳለቅስ ምና ምክንያት ምናልባት የዛኔ ልቡ የተነካ ሰው የዛኔ ያዘነ ሰው ያንን ነገር ሊያቆም ይችላል። ግን እንደሱ አይደለም ሽምግልና ትናንት ከነበረው እንግዲህ ያው ዓለምም እኛም ሁላችንም እየዘመንን ስንሄድ የተለያዩ ነገሮች ለውጦች መጥተዋል እና ለውጥን ተከትሎ በበሰለ አስተሳሰብ ችግሮችን ፈቶ ከአንተምተው ከአንችምተው በዘለለ ኮዙ የችግሩ መንስኤ ምንድን ነው? ይህን ኮንፍሊክት ሊፈጠር የቻለው በምንድን ነው? ብሎ ያንን ችግር ለመፍታት ጥረት የሚያደርግ ሽማግሌ ወይም ሴት ሽማግሌ ወይም ወንድ ሽማግሌ ብዬ ችግር መቅረፍ ይቻላል ብዬ አምናለሁ። ሌሎች ጥያቄዎች አሉን። ነገር ግን ከዚህ ጥያቄ ሳንወጣ ካሳ ካሳ አባላለሁ ያሉን አንድ አድማጭ በዋትሳፕ ቁጥራችን ላይ የላኩልን ጥያቄ ነው እና ሴቶችን ነጥሎ ለሰላም ምን አስተዋጽኦ አላቸው የሚል አጀንዳ ማንሳቱ ተገቢ አይመስለኝም የሚል አስተያየት ሰጥተው ነው ወደ ጥያቄያቸው የሚንደረደሩት። ምክንያቱም ይላሉ፣ ለሰላም መደፍረስ ዋነኛው ተጠያቂ ወንዶች ናቸው ብለን ብንስማማ እንኳን ወንዶቹ ለሴቶቹ ወይ ባል ወይ አባት ወይ ወንድም ወይ ልጅ ከመሆናቸው አኳያ ይሄ ሁሉ ደም ሲፋሰስ የት ነበሩ? ምናልባት እዚህ ጋ የሚነሳው መከራከሪያ አቅም ስለሌላቸው ነው የሚል ከሆነ ታዲያ አሁንስ አቅም ከየት አምጥተው ነው ሴቶች ለሰላም ምን አስተዋጽኦ አላቸው የሚል አጀንዳ የተነሳው? ይላሉ። ከአጀንዳው ነው ጥያቄያቸው። ያው አጀንዳው የተነሳው ለሰላም ምን አስተዋጽኦ አላቸው የሚል ስለሆነ፣ እስቲ ለእኚህ አድማጫችን ያላችሁን ምላሽ ወደ እናንተ ላስተላልፍ። እንደ ቅየ ቅደም ተከተላችሁ እንዳስጀመርኩት አሁንም ወደ ወይዘሮ ማርያ ልለፍ። ሴቶች ለሰላም ቅርበት አላቸው ለምን በሴቶች ሴቶች ይጀመራል በሴቶች የሚለው ነው እንግዲህ ትንሹ ያነሳሳቸው ይመስለኛል ወደዚህ ጥያቄ ለመሄድ እና ሴቶች መግቢያ ላይ የሚያልኩት ከቤተሰብ ጀምሮ ቤተሰቡ በጣም ም በቅርብ ያሉት በየቀኑ ከቤተሰቡ ጋር በቅርብ ግንኙነት ያላቸው ቤተሰቡን በማነጽ በኩል ቅርበት ያላቸው ሴቶች ስለሆኑ ያንን ቤት ሰላም ለማምጣት የሚችሉ ወደ አገርም ቢሆን ወደ ሌላም ቦታ ቢሆን ወደ ከፍተኛ ደረጃም ቢሆን ያንን ሰላም ለማምጣት ሴቶች ትልቅ አስተዋጽኦ ይኖራቸዋል ተብሎ ስለሚታሰብ ነው። አሁን አሁን በእኛም በኩል የተነሳው ለመልእክተኛነት ደግሞ እናቶች በተለይ እናቶች፣ አንድ ሰው ግጭት ተፈጥሮ ሄደው ለማስታረቅ ሲሄዱ፣ እናትን እንዲህ ለማለት ሁሉም ይቸገራል። እናት ናትና፣ ትልልቅ እናቶች ናቸው። እንደ ሌላ ሁሉም ሰው እንደ እናቱ ስለሚያያቸው ለመታረቅም ዝግጁ ነው። አሁን እናት አልቅሳ ብትለምን ብዙ ጊዜ አይተን ከሆነ ልጅና ልጅ ሲጣላ ወይም ጎረቤት አንድ ጠፍ ሲኖር ወይ ቀስ ያለ ነገር ሲመጣ እና፣ በአገር ጉዳይም ደግሞ አገር ውስጥ አንዳንድ ችግር ሲፈጠር እናቶች ሄደው ሲለምኑ ያለቀሱ ሲለምኑ ያኛው ወገን የመቀበል እናት፣ ማንም የሚጨክም ሰው የለም። እናት ከለመነች እና ተውካለች ማንም እምቢ አይልም። የሰላም እናቶች ሆነው በየክልሉ የተዟዟሩ እናቶች ትዝ ቢለን በዩኒቨርሲቲ አካባቢ በዩኒቨርሲቲ በጣም ከባድ ችግር በነበረበት ጊዜ እናቶች ሄደው እያለቀሱ ነው ልጆቻቸውን ለምነው ከብዙ ነገር ከብዙ ዩኒቨርሲቲ ውስጥ ብዙ ነገር ከመፈጠር ያዳኑት እናቶች ናቸው። ማንም የሚለመን ወጣት እናት መታብት ለምነው እንዲህ ገፍቶ አይሄድም፣ ይበርዳል ነገሩ በሚለው ነው። አሁንም ቢሆን ሀገር ውስጥ ብዙ ደም ፈሷል፣ ብዙ ነገር ተፈጥሯል። አላረፉም ሴቶች እኮ በየቦታው በያለበት በአቅማቸው ልክ በጣም እየተንቀሳቀሱ ይለምናሉ። እቤት ውስጥም ጥቃቱንም ችግሩንም የሚፈጥሩት ወንድ ልጆቻቸው ቢሆኑ ወይም ባሎቻቸው ወይም ወንድሞቻቸውም ቢሆኑ ሰላምን ለማምጣት እነኛን ለማሸነፍ ይችላሉ። ሴቶች ሴቶች ማሸነፍ ይችላሉ ከፈለጉ ማለት ነው። ማድረግ ከቻሉ ፍላጎቱ ካለ እና አሁን ደግሞ ብዙ ቦታ ደግሞ ተሰርቷል ብዙ ነገር ሴቶች ያበረዱት ጥበብ አለ ታ ያደረጉት አስተዋጽኦ አለ ለዚህ አሁንም ቢሆን ያኔ የት ነበሩ ለሚለው ነበሩ ባለ አቅም አቅማቸው በፈቀደው መጠን ሴቶች እየተንቀሳቀሱ ነበር በየቦታው እየሄዱ ይህ እንግዲህ ፍላጎቱ ያላቸው ማለት ነው ፍላጎት የሌላቸውን ሳይጨምር ሰላም እንዲመጣ የሚፈልጉ ሰዎች በጣም ሲንቀሳቀሱ ነበር የሚችሉትን በየአካባቢያቸው እያለቀሱ ምን እያሉን ሲለምኑ ነበር ሌላው ግን አሁን ለምን መቼም መቼም ምንም ነገር አልዘገየም። አሁን እኮ ብዙ ነገር ገና እኮ ነው፣ ብዙ ሰላም መንገዶች ገና። ትውልዱን መቅረጽ አለ እኮ ወደ ሰላም መንገድ እንዲመጣ፣ ገና ከመሬት ብቅ የሚለውን ጀምሮ እስከ ላይ ያለውን ትውልድ ለማስተካከል እናቶች፣ ሴቶች በጣም በጣም በጣም ብዙ ስራ አለባቸው። ለምን የተነበሩና አሁን ለምን ወጡ የሚለው ጥያቄ ለእኔ አይመቸኝም። ለምን በፊት አልነበርሽም፣ አሁን ወጣሽ፣ ለምን ወጣሽ የሚለው ነገር በማንኛውም ጊዜ ብቅ ብለው ያንን አጀንዳ ማንሳታቸው ተገቢ ነው። ገና የምንገነባው በጣም የተበላሸ ትውልድ፣ በጣም ብዙ ነገር በስነ ልቦናም በሌላም በብዙ ነገር ያበለሻሸ ነው ትውልድም ገና መልሰን ማስተካከል ወደ ሰላም ወደ ፍቅር ወደ አንድነት ገና የማምጣት ረጅም ገና በርካታ ስራዎችን ያሉብን እና በርካታ ስራውን ለመስራት እናቶች በጣም ታጥቀው መነሳት መነሳት በራሱ አንድ እርምጃ ነው። ከዛ ገፍቶ መሄድና ማደግ ደግሞ ሌላ እርምጃ ስለሆነ እናቶች አሁን መነሳታቸው ዘገዩ እኔ ያሰኛል ብያለሁ። ዘሮ የምወድሽ እስቲ ለዚህ ጥያቄ በወይዘሮ ማርያ ያልተነሳውን ይዳሱልን። ሴቶች የቤተሰብ መሰረት ናቸው። ትንሽ ጀምሮ ልጆቻቸውን አንድ ሰው የሚያሳድጉ እነሱ ናቸው። ባላደገበት መንገድ ለምሳሌ በፍቅርን እየተሰበከ ፍቅርን አውቆ ያደገ ልጅ ተነስቶ ካራ ይዞ ሊወጣ አይችልም። በቃ ይህ ጽኑ እምነት ነው። ምክንያቱም ከመጀመሪያው ነው በጎ ነገር እየነገር ነው ጥሩ ጥሩ ነገር የሀገር ፍቅር ውስቶ እንዲሰር አርገን ልጁን ካሳደግ ነው። ይሄ ልጅ ባደገበት ልክ ነው። ዛሬ እኮ ትልልቅ ቦታ የደረሱ በጣም አዋቂ ወንዶችም ሴቶችም የእናቶች ውጤቶች ናቸው። እና እናቶች ሰላምን ለማምጣት ይችላሉ የሚል ጽኑ እምነት አለኝ። ለምን አሁን ተነሱ? እስካሁን አቅም ስለሌላቸው ነው። አይደለም። የተለያዩ ስራዎችን በትንሽ በትንሹ ማለት ነው። ምናልባት በሚዲያም ላይ ወጣ ይችላል፣ ግን በተለያየ ጊዜ ሴቶች ስለ ሰላም እንዲናገሩ የሚገፉ ማህበራት አሉ። አሁን የኛ ማለት ይሄንን በአደባባይ በተደጋጋሚ ሰርቷል። ሴቷ ስለ ሰላም ተናገር ገና ግጭት ሲፈጠር ወጥተው አንቱ የተባሉ ሴቶች፣ ተማሩ ሴቶች፣ የሚያቁ ሴቶች የሰላምን አስፈላጊነት ለኅብረተሰቡ እንዲናገሩ አድርገናል። በዛ ለውጥ ይመጣል። በልዴት የተነሳ ሰው ከእናቱ ከፍቱ ከታላቁ በሚሰማው ጥሩ አንደበት ራሱን ይገዛል። ጊዜ አምናለሁ። አሁንም መሆን መደረግ ካለበት ደግሞ መደረግ አለበት። እንግዲህ ስለማመን ቅድም ጠያቂያችን አንድ ነገር አንስተዋል። አቅም የላቸውም፣ አቅም አላት። እያንዳንዷ ሴት የራሷ የሆነ አቅም አላት። የተማረችን ሴት ይሁን ያልተማረችን ሴት እድሜዋ የሚሰጣት እውቀት አለ። ዕድሜ በራሱ ትምህርት ቤት ነው። ግን ያንን ወደ አደባባይ ለማምጣት የተለያዩ ተግዳሮቶች ደግሞ አሉ በቃ ወጥቶ ለመናገር የማያስችልበት ሁኔታ ብዙ ነበረ። እኛ ጋር አሁን የፖለቲካ ሁኔታ ማንሳት ይቻላል። አንድ ኬት ተነስታ ዝም ብላ ተነስታ እስቲ ያገላገል ስ እንዲዛርግ ስ ምናምን ብላ ብትል እንዳትስተማ ብትችልበት ሁኔታ አለ። እና በተለያዩ ችግሮች ምክንያት የሴቶች ድምፅ ብዙ ወጥቶ ጎልቶ አልተሰማም እንጂ የሚችሉ ሴቶች ከታሪካችንም ቆኛ ብንና በርካታ ሴት እርቅን ያወረዱ በዲፕሎማሲ ረገድ ትልቅ ስራ የሰሩ ሳይማሩ ያኔ ንግስት ሌኒን ማንሳት ይቻላል ትልልቅ ስራ የሰሩ እናቶች ያሉባት ሀገር ናት ኢትዮጵያ። እና አሁንም ምን የምለው ኢትዮጵያውያን እናቶች ከስር ጀምሮ ነገርም አጠርቶ አሁን ቅድም ያልኩትን ለመድገም የምፈልገው አንተምተው አንተምተው ለቅሶ ምናምን ሳይሆን ከስር ችግሩ ምንድን ነው ብለው አንጠረው አውጥተው ጊዜ ወስደው የግጭት አፈታትን ሲስተም እውቀት አውቀው ቢያስተምሩ የእናቶች ግን የበለጠ ተሰሚነት ይኖረውና ሰላም በጣም አመሰግናለሁ። እስቲ አሁን ደግሞ ወደ ሌላ በድምፅ ወደ ተላከልን ጥያቄ እንለፍ። ጠናት ጥልም ቢዎች የመልሱ ሴቶች እንዳሉ አቃለ ከአዲስ አበባ ተነስተው መቀሌ ሰላምን ለማምጣት በመሄዳቸው እና አነጋግረው ጥሩ መልእክት ባለማግኘታቸው ምን ተሰማቸው? እንደው የተሰማቸውን ማወቅ እፈልጋለሁ። Iban amurka jina na. ይሄ ጥያቄ እንግዲህ በቀጥታ የሚመለከተው ወይዘሮ ማርያን ነው ምክንያቱም ወደ መቀሌ ተጉዘው የነበሩት ከሀገር ሽማግሌዎች ጋር እርሳቸው ስለሆኑና ጥያቄውን ወደ እሳቸው ላሻገር ሰው ሲሸመግል ሁልጊዜ ጥሩ ነገር ብቻ አገኛለሁ ብሎ አይደለም ይሸመግል ጥሩ ነገር ሊገኝ ይችላል ጥሩ ውጤት ሊገኝ ይችላል ጥሩ ውጤት ላይገኝ ይችላል ለሁሉም ነው በሽማግሌ የሚዘጋጀው ለእኔ ሄጄ መጠየቄ ማናገሪ እኔ በተለይ ደግሞ በጣም እናቶች ያለችን ወርክ እየተንበርክክ ነበር የለመንኩት። እና ምንም አልተሰማኝም ክፉ ነገር ውስጥ ያልተሰማው ደስታ ነው የተሰማኝ። ለሀገሬ አትሊስት አንድ ነገር አድርግ ያለው እንደ እናት የእናቶችን ድምፅ አሰምቻለሁ። የእናቶችን ቁስላቸውን ለሌላው ለሚሸመገለው ወገን ለማስረዳት ሞክር ያለው ሽምግልናውን መቀበል አለመቀበል የዛ ሰው ነው። አንድ ሰው መጥቶ ሲሸመግልሽ አልቀበልም ካልሽ የምትጎጂው እኮ አልቀበልም ያለው ወገን ነው እንጂ የሸመገል ሰው እኮ አይደለም። የሸመገለው ሰው ስራውን ሰርቷል አይደል? ሊያደርግ ሩቅ መንገድ የሚሄደው ምንም ብሎ ዝቅም ብሎ ሞክሯል። ሰላም እንዲመጣ፣ ፍቅር እንዲመጣ፣ አንድነት እንዲመጣ ሞከረ ከሞከረና ያ ነገር ካልሆነ እኛኛው የሽምግልናውን ያልተቀበለው ወገን ይጨነቅበት እንጂ፣ በእኔ በኩል በቃ አትሊስት አንድ ነገር ሰርቻለሁ፣ ለሀገሬ አንድ ነገር ሰርቻለሁ፣ የእናቶችን ብጥ የቤቶችን ብጥ አሰምቻለሁ ብዬ ልቤ ረክት ረክቷል። በጣም ረክቶ ነው የተመለስኩት። ምክንያቱም እድሜያችን ከሄደ በኋላ ምንም ሳንሰራም እኮ ከቀል ሀገራችንም ለሰላሙም ለምኑም ምንም ሳንሰራም ልናልፍ እንችላለን። እና አትሊስት አንድ ነገር ካደረገሽ አይከፋሽም። አረግኩ፣ ይህንን ሞከርኩ ድንገት ያሰው ውሎ አድሮ ደግሞ ያንን ሽምግልና እኮ አስቦበት ሊቀበለ ይችላል የሚል ድምታ ስለሚሰጥ ተስፋ አይቆርጥም ሽማግሌ። የሚሸመግል ሰው በፍጹም ተስፋ አይቆርጥ በፍጹምም አያዝንም። እስቲ እኔ ተከታይ ጥያቄ ልጠይቅ፣ ምክንያቱም አድማጫችን በድምጽ የተቀረጸ ጥያቄን ያስቀመጡትና ተከታይ ጥያቄ ልጠይቅ። ሁኔታውንም ለማብራራት ያህል ወይዘሮ ማርያ እንግዲህ በትግራይ ክልልና በፌዴራል መንግስቱ መካከል ሽምግልና ለማካሄድ ወደዛ ተጉዘው ከነበሩት ሽማግሌ መካከል አንዷ ኖት። ከዚያም ደግሞ ተንበርክከው በማልቀስ የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካል ilen ሲማጸኑ የታዩ ኖት። አሁን በትግራይ ክልል እንግዲህ እንደምናየው ሁኔታዎች መልካቸውን ቀይረዋል። ያ ሽምግልና እንዳልተሳካ የሚቆጠር ሽምግልና ነው ማለት ነው እና ደው ከዚህ በኋላስ አልተሳካም ብላችሁ ቀመጣላችሁ ወይ? ሁኔታዎችን ለማስተካከል ደግማችሁ የምታደርጓቸው ጥረቶች የሉም ወይ? ህዝብ ለህዝብን ሁኔታዎችን ለመከታተል እንግዲህ አንፌላረገ ያ ነገር አልሆነም። የሚቀጥል ነገር ይኖራል ካለ ድረስ የሚስተካከል ነገር ለማስተካከል ትሸመጊያለሽ። ብዙ ስራዎች ነው የሚሰራው። ለመሸምገር ከተፈለገ እኮ መንገዶቹ ብዙ ናቸው። ብዙ የሚስተካከሉ ነገር አሉ። በሀገራችን ገና ጅምር እኮ ነው። አንድ ነገር ተጀመረ እንጂ ገና የሚቀጥሉ ብዙ ውጤቶች አሉ። ብዙ አለመግባባቱ፣ የተወሰዱት እርምጃዎች አብሮ ተከትሎ የሚመጡ ብዙ ቀውሶች ይኖራሉ። ቤተሰብ ያጣ ልጅ ይኖራል። ቂም ያዘ ይኖራል። በስነ ልቦና የተጎዳ ይኖራል እና እነኛን ሁሉ ነገሮች ወደ ነበርንበት ወደ ኢትዮጵያዊ ባህል ለማምጣት ይቅርታን ሰሩ ሰው ሕዝብ ውስጥ ለመክተት ከሚያድገውንም ወጣት ደግሞ ከበቀልም ከምንም ማውጣት እና እነኛ ሁሉ ነገሮች በጣም በጣም ብዙ ስራዎች ወደፊት ገና ይጠብቀናል። ትውልዳችንን ማስተካከል አለ። የተመረዘውን አእምሮ የያዙትን ትውልዶቻችንን እነኛን ወደ ኢትዮጵያዊነት ወደ ሀገር ፍቅር ወደ ሰው መውደድ፣ ወደ መተሳሰብ እና ያቂም ያለመያዝን እነኝ ነገሮች ገና ብዙ መሰራት ያለበት ነገር በጣም ነው የሚታየኝ ነው ያለው። ለጊዜው አሁን ሁኔታዎች ሁሉም በየፊናው ያለው ሁኔታ ላይ ነው ያለው። ሲጥ ገና ደግሞ መስመር ሲይዝ ደግሞ የሚከተሉት ስራዎች በሁሉም መሰራት አለበት፣ በሽማግሌ ብቻ አይደለም፣ በሴት በወጣት፣ ሁላችንም ሰርተን የማንጨርሰው በርካታ ስራዎች ከፊታችን ላይ አሉ። በጣም አመሰግናለሁ። እስቲ የተከታዩን አድማጫችንን ጥያቄ ጥያቄ ለሁለቱ ወይዘሮች ከፍተኛ ጥያቄ አለ። ምንድን ነው? በድህነትና በረሃብ በበሽታ የተጠቃቸው አፍሪካ የነሱ በሰላም ዙሪያ የመሳተፍና ሴቶችን የማነሳሳት ጉዳይ ብዙ ይጠበቅባቸዋል እና ምን ያህል ሴቶችን አደራጅተው ሴቶችን ለማብቃት ሴቶችን ተጠቅሞ በዓለም ዙሪያ ሰላምን ለማምጣት ምን ያህል ዝግጁ ሆነዋል? ምን ያህል ተዘጋጅተዋል? የተዘጋጁበት ጉዳዮች ምንድን ናቸው? እና ሴቶችን እስከ እስከታች ድረስ ቀበሌ እስከ ወረዳ ድረስ ደርሶ የመውረዱ ጉዳይ ኃላፊነት ብዙ ይጠበቅባቸዋል እንጂ አንድ ቦታ ቁጭ ብለው ኃላፊ አውቶራይዝ ኢንፍሉዌንሻል ፐርሰን ነኝ ብለው እዛ በመቀመጥ በሰላሙ ዙሪያ ማምጣት እንደማይቻል እና ታች ወርዶ የማየቱ ጉዳይ ነው። ጥያቄ እና ምን ያህል ታች ወርዳችሁ ደሀዎች ጋር ደሃ ሴቶች ጋር ደሃ ብዙ ብዙ ብዙ ብዙ ብዙ ያልተማሩ ብዙ በየክፍለ ሀገራቶች ያሉ ብዙ ብዙ ጠረፍ አካባቢ ያሉ ሴቶች አሉና እነዚህም ታች ወርዶ የማየቱ ጉዳይ ምን ያህል ሄዳችሁበታል የምለው ጥያቄ ከእኔ ወደ እነሱ ይቀርባል ማለት ነው። አንደኛው ይሄ ነው። አድማጫችን እንግዲህ አንደኛው ጥያቄያቸው ይሄ ነው። ሁለተኛ ጥያቄያቸው ትንሽ ረዘም ስለሚል አስቀርተነው ነው። ግን እኔ ማድረግ ያለብኝ ነገር ምንድን ነው የሚል ጥያቄ አክለዋል። እንዴት አድርጌ እኔ ስለውጥ ማምጣት እችላለሁ የሚል ነገር አክለዋል። እና ወደ እናንተ ጥያቄው ገብቷችሁ ከሆነ ወደ እናንተ እንሄድ። ወይዘሮ መወድሽን ላስቀድም። ሁለተኛ ነገር ብነሳ እኔ ምን ማድረግ እችላለሁ የሚለውን ሀሳብ ጥያቄያችን ብቻ ብቻ ሳይሆን እያንዳንዱ ኢትዮጵያዊ ኢትዮጵያ ውስጥ ያለው ብቻ ሳይሆን በዓለም ዙሪያ የሚገኙ ኢትዮጵያውያን በሙሉ የኢትዮጵያ ሰላም ለሳሰባቸው ይገባል። ሰላም ለሀገር እድገት፣ ሰላም ለብልጽግና፣ ሰላም ለሁሉም ነገር ጠቃሚ ስለሆነ በመጀመሪያ ደረጃ እኛ ኢትዮጵያውያን በያለንበት ሆነ ስለ ሀገራችን ሰላም እንቅልፍ ሊወስድን አይገባም። በተለይ አሁን ላይ ያለው የኢትዮጵያ ሰላም ማጣት እጅግ በሚያሳዝን ሁኔታ ላይ ነው ያለው። በእርግጠኛ ያለ ነው አዲስ አበባ ከተማ ነው አዲስ አበባ ውስጥ ችግር ላይኖር ይችላል እንጂ፣ በየእለቱ በደቡብ፣ በሰሜን፣ በምስራቅ፣ በሁሉም በኩል ደም ይፈሳል። ይሄ ሁሉንም ኢትዮጵያዊ ሊያማው ይገባል እና እኔ ምንናድርግ የኔ ድርሻ ምን ይሁን ብሎ ከራሱ ጋር በመነጋገር ለሰላም የራሱን ጠጠር መወርወር አለበት ብዬ አምናለሁኝ። ምክንያቱም ሰላም ከሌለ የምንፈልገውን ሀገር ባሳደግ ስራ ልንሰራ አንችልም። በዋናነት ደግሞ የሰላም ቁልፍ መፍቻ ነው ብዬ የምለው ኢትዮጵያ አሁን ያለችበት የድህነት ሁኔታ እንዲጠረፍ ሁላችንም ስራ መስራት አለብን። በቃ ድህነት በራሱ እኮ አንድ ለሰላም መደፍረስ የሚያደርገው ነገር አለና በርካታ ኢትዮጵያውያን ሳቢያ ኑሯቸው ተዛግቷል። በርካታ ኢትዮጵያውያን ወጣቶች ልጆቻችን ላይ መጥፎ ዘር ዘርተናል። በቃ ሀገራቸውን እንዳያውቁ ስለ ሀገራቸው እንዳይቆረቆሩ፣ የተለያዩ ሱሶች ውስጥ እንዲገቡ በቃ በተለይም ፖለቲካችን ብቻ ወደፊት እንዲሄድ ስያለን ዜጎቻችንን ብሆጉ ባለማሳደጋችን ዛሬ እንግዲህ ውጤቱን እያየን ነው በጦር በቀስት መገዳደል ላይ ደፈናል። መታረድ ላይ ደፈናል። ነፍሰጡር ከድነ ልጇ የሞተች ሴት እና በጣም የሚዘገንን እኛ ኢትዮጵያውያን ነን ወይ እኛ ባህል አለን እኛ ሰው እንወዳለን እኛ በጣም ከፍተኛ ህዝቦች ነን ብለን የምንለው እና ይሄ ነገር ሁሉ ጉራ ሆኖ በርቶብናል ያንን ለመመለስ ግን ስራ መስራት ያስፈልጋል ልጆቹን ሀይ ማለት ያለበት እያንዳንዱ ቤተሰብ እቤት ውስጥ ስራ መስራት አለብን ከልጆቹ ውስጥ የማያቁትን ነገር ያለ እድሜያቸው ከተን እንዲባሉ እርስ ኢትዮጵያዊ እርስ በርስ እንዲባለ እንዲባል ያርገናል ጊዜ ለማራዘብ ይሄ እንዲቆም ግን መንግስትም በራሱ መስራት አለበት። ሰው መስራት አለበት። በአለም ላይ ያለ ኢትዮጵያ ኢትዮጵያውያን በሙሉ ይሄን ስምን ማቀም አለበት እና ይሄ የሁላችን ድርሻ ነው ብዬ ነው የማስበው። እሺ እሺ፣ ወይዘሮ ማሪያ እኔ መቼም ሁሉም ሰው የራሱን አስተዋጽኦ ማድረግ አለበት እንዳሉት፣ አድማጫችን እንዳሉት ከተማ ላይ ሆነን ወይም እላይ ሆነን ብቻ አይደለም ብዙዎችን ስራዎች መስራት ያለብን እታች መውረድ አለብን። ሴቱ ብቻ አይደለም፣ ሁሉ ዜጋ በሙሉ እታች ድረስ ወርዶ ነው አገልግሎቱን መስጠት የተጎዳ ወገንን ማገዝ ያለብን እና ተመልሰን ወደ ነበርንበት እንድንመለስ በጣም ብዙ ቦታ ብዙ ጉዳቶች አሉ። አሁን በየ አካባቢው በመፈናቀል እና በሌላም በሌላም ምክንያት ብዙ ወገኖቻችን በጣም ተጎድተዋል። እነኛን የተጎዱትን ወገኖቻችንን ወርደን መስራት እና እነሱን ማገዝ አሁን ይሄንን ኢንተርቪው ከአንቺ ጋር ሳደርግ ያለሁት ወደ ሻሸመኔ ነው። ሻሸመኔ ላይ ቀደም ብሎ የነበረውን ጉዳት ሰምታችኋል እና ብዙ ያውቀዋል ብዙ ሰው ያውቀዋል። እዛ ወርደን እነኛም ሰዎች የተጎዱትን ወደ ነበሩበት መመለስ ማለት ቤታቸው ተቃጥሎ ኑሯቸው ሁሉ ነገር የተበላሸውን ወደ ነበሩበት ቦታ ድሮ ወደ ነበሩበት ቦታ የመመለስ ሳይ እየሰራን ያለነው እኛው እና ወርደን መስራት አለብን። እላይ ሆነን ማውራት ላይ ሆነን ይሄ ቢደረግ ላይ ሆነን ሰላም ብንቅ ብቻውን ጥቅም ያለው አይመስለኝም። በተግባር ወደ ታች ወርደን የተጎዱት ወገኖቻችንን አቅም በፈቀደ በሙሉ በእያንዳንዱ ቦታ በእያንዳንዱ ትን ማገዝ መቻል አለብን። አሁንም ደግሞ ወደ ሰሜን አካባቢ ብዙ ጉዳት አለ። ብዙ ወገኖቻችን ቤተሰባቸውን ያጡ ተቀብረ በቃ ብዙ ታሪኮች አሉ። እና እነኛን ተፈናቅለው ደ ሱዳን ያሉትን ተመልሰው ይመጣሉ። እነኛ ሲመጡ ደግሞ እነዛ መታገዝ አለባቸው። የስነ ልቦና ችግር የደረሰበት በጣም በርካታ ዘመድ ወገኖቻችን አሉ። ወላጅን ያጣ ልጆች ልጆች ይኖራሉ። ያሉ ወላጅ የቀሩ ልጆች ይኖራሉ። እና ብዙ ስራዎች የሚጠብቁን ስለሆነ አድማጭ ያሉት እውነታቸው ነው። ታች ወርዳችሁ ታች ተወርዶ መሰራት በጣም አለበት በተግባር ስራ እየሰራን ነው። ሰላምን በአንድ በኩል ቀጣይ ሰላም ማለት ነው ከቤተሰብ ጀምረን እስከ ሀገር፣ እንደገና ደግሞ ወገንን ማገብ የእያንዳንዱ ሀገር ውስጥም ያለው ውጭም ያለ የሁሉም ኢትዮጵያዊ ግዴታው ብዬ ነው ማስበው። ሁለታችሁንም አመሰግናለሁ። እንግዲህ ጥሩ ማብራሪያ ነው እየሰጣችሁን ያላችሁት። በድምጽ ከያዝናቸው የመጨረሻ ጥያቄዎች እናዳምጥና ለአድማጫችን ምላሽ ትሰጣላችሁ። እኔ ብዙ ጊዜ የፌቴ ሰላም እንዲያደረጉ በዩኒቨርሲቲው ዞሩ በየቦታ ሄዱ ሲባል ሰማለሁ። ነገር ግን የሀገራችንን ሰላም ሁኔታ እየባሰበት እንጂ እየተሻሻለ አላየሁም። በተለይ በአሁኑ ጊዜ የተባባሰ እንደሆነ ነው የምሰማው። ሁሉ ጊዜ የሀገሬ ጉዳይ በጣም ያስደንቀኛል። እንዴት ነው አንዳንዴ ዝም የሚባለው? እንዴት ነው ሰው እያለቀሰ እኛ ቁጭ ብለን የምናየው ብዬ አስባለሁ። የኢትዮጵያ ሴቶችና እናቶች ለመቴ ማምጣት ፋቃታቸው ብዬም አስባለሁ። እኔ ከጸሎት ውጭ ምንም ማድረግ አልችልም። ምንም ማድረግ እንዳለብንም አላውቅም። እናንተ ትልቅ ቦታ ነው ያላችሁት፣ መድረኩንም የያዛችሁ ናችሁ። ከሚዲያ ባለፈ በሴቶች ሙሉ ለሀገራቸው እውነተኛ ሰላም ለማምጣት ማድረግ እንዳለብን እናንተ እንድታስረዱ እንድታሳውቁ። እንግዲህ ጥያቄው እንደው ጭንቀት የተቀላቀለበት ይመስላል እና ምን እናደርግ፣ ምን እንድናደርግ ትመክሩናላችሁ የሚለው ነው። ወይዘሮ ሞድ ጥያቄያችን እንግዲህ የሁላችንን ጭንቀት ነው የተጋሩት። እንግዲህ እናትነት፣ ሴትነት ምን እናደርግ ብሎ ሀገር ውስጥ ግ ምጫ ሆነ የምሰሉ ነገር እጅግ የሚዘገመን እጅግ የሚያሳዝን እየባሰ የመጣ ሲሆን የሚያደርገው ስትቸር ምክያል ሲኔ ጭንቀት የእሳቸው ብቻ ሳይሆን የሁላችንም ነው። ይሄን ጭንቀት ለማስቀረት ግን መጨነቃችን አንድ ነገር ሆኖ ፍላጎታችን መሻታችን አንድ ነገር ሆኖ ወደ ውጤት ለማምጣት ግን መንግስትን በራሱ በራሱ አንድ የሰላም ተቋም እኔ እንደዚህ ያስባለሁ የሰላም ዘርም ለመዝራት በተለይ ትውልዱ ላይ ወጣት የኢትዮጵያ ወጣት ሰባ ፐርሰንት ነው። እንዲህ ነው የሚባለው፣ ኢትዮጵያ የወጣቶች ሀገር ናት። ወጣቶቻችን ሀገራቸውን እንዲወዱ፣ ሀገራቸው እንድትቆም፣ ሀገራቸው ከሚደርስባት አደጋ እንዲታደጉ ስራ መስራት አለበት በማን በእናቶች እናቶችን እናቱ የማይወድ የለም ብዬ አስባለሁ። በቃ ስለዚህ እናቶች በራሳችን ደግሞ ተነስተን እዚህ ሰላም ለማምጣት ዋጋ መክፈል አለብን። ብንረገች ለሚዲያ የኢትዮጵያ ውስጥ አንድ ሰላምን አቀናክሮ የሚሰራ ከፖለቲካ ነፃ የሆነ ተቋም የሚያስፈልግ ይመስለኛል። እሱ ላይ ጠንክረን ብንሰራ ስራችን ሰላም እና ሰላምን ማምጣት ብቻ በቃ ለሀገር ብህንነት መስራት ብቻ ከሆነ ጥሩ ይሆናል። እኛ ችግሩ ፖለቲካ እየተቃረሰ በሁሉ ውስጥ ያለ ነገር ነው። ይሄ ለዚህ ነው ብዙ ለውጥ ባናመጣው ና ይሄንን ከፋፍሎ ማየት ሰላም ዋና ነገር ነው፣ ያስፈልጋል። ለዛ ምን መሰረት ይመጣል? እስካሁን ያለው ጥፋት አሁን የቀጠለውን ነገር እንዲቆም ቤቶች ከንግድ ተነስቶ ከመንግስትም ጋር በመነጋገር ግን ግን አንድ ወቅት ሄዶ አንድ ነገር ሰርቶ መሄድ አሁንም ሄደዋል። የአገር ሽማግሌዎች ሄደዋል። እንቅስቃሴ ያለ ሰምተናል በሚዲያ እንደሱ ሰባ ግን ትንሽ እውቀትን የጨመረ የሽምግልና ሲስተምም ያወቀ ምክንያቱም ይህ ስር የሰደደ ስለሆነ ብዙ ዋጋ እያስከፈለ የመጣና በሀገሪቱ ላይም ችግር የፈጠረና ብዙ ገቢ ያፋሰሰ ስለሆነ ስትሮንግ የሆነ በጣም ያስፈልገዋል። አንድ ሰው የራሱን ሰላም ካስከበረ የቤተሰቡን ያስከብራል። የቤተሰቡን ሰላም ከወደደ ወደ ጎረቤት ይሄዳል፣ ወደ ሰፈሩ፣ ወደ አካባቢው፣ ወደ ሀገር። እንዲህ አይነት ሰዎች፣ ምርጥ ሰዎች፣ እውቀት ያላቸው ሰዎች። ኢትዮጵያ የሰው ችግር የለባትም። ግን እንዳልኩሽ፣ ፖለቲካና ሌላው እየተገነጠረ ነው እና ይሄን ጥርት አድርጎ ለሀገሩ የሚያስብ ዜጋ፣ ለሀገሩ የሚያስብ ሸማግሌ፣ ለሀገሯ የምታስብ

እያገሩ ይመጥት እንደሱ ሳይሆን ከስር እያጠሩ እያጠሩ እያጠሩ የሚሄድ መሆን አለበት። ነው ወይዘሮ ማርያም ለአድማጫችን ጥያቄና አስተያየት አድማጫችን ያሉት ብዙ ሰው ያስቸግረዋል። እውነት ፍቅርን የሚወድ እውነት ሀገሩን የሚወድ ሰው እውነት ሰላምን የሚወድ ሰው በሙሉ በጣም ተጨንቋል። ምን ላደርግ በቃ የሚያደርገው ነገር ነው፣ ግራ የገባው እና እንደተባለው የተቀናጀ ነገር መስራት መቻል አለብን። መጀመር አለብን አንድ ቦታ ላይ መጀመር አለበት። ሁሉንም ሊያድፉ የሚችል ስራ መሰራት አለበት። ወይዘሮ ማሪያ ሙኒርና ወይዘሮ ሞድሽ በቀለ ሁለታችሁም ሴቶችና ሰላም ያላቸውን ግንኙነት በተመለከተ ለአድማጮች ጥያቄ ለሰጣችሁት ምላሽ በጣም እናመሰግናለን። እንግዲህ ተከታታይ በተመሳሳይ ርዕስ ለምናነሳቸው ሀሳቦች ተመልሰን መጋበዛችን አይቀርም። ለዛሬ እግዚር ይስጥልኝ። በአሜሪካ ድምጽ አድማጮች ስም አመሰግናለሁ ሲዮን። እኛም ከልብ እናመሰግናለን፣ ምክንያቱም በጣም ወቅታዊ ጉዳይ ነው። በጣም አስፈላጊ የሆነውን ውይይት በመጀመርሽ በጣም ከልቤ ነው የማመሰግ አመሰግናለሁ ሲዮን እና ለጥያቄዎቻችሁ መልስ የሰጡልንን ወይዘሮ ማርያም ሙኒረንና ወይዘሮ የምወድሽ በቀለን እንዲሁም እናንተን የተከበራችሁ አድማጮችና በዚህ ለጥያቄው መልስ ዝግጅት ላይ ጥያቄዎቻችሁን በመላክ የተሳተፋችሁ ሁሉ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ ቅንብር ልምራችሁ። መጪው የኢትዮጵያ ምርጫና የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሠረት ተፎካካሪ የፖለቲካ ፓርቲዎች አሸንፈው ለመውጣት ሰላማዊ የፖለቲካ እንቅስቃሴ እንደሚያደርጉ ገልጸዋል። የትግራይ ዴሞክራሲያዊ ፓርቲ በአካባቢው ያለው የጸጥታ ሁኔታ በምርጫው ስለ መሳተፌና ስላለመሳተፌ እርግጠኛ እንዳልሆን አድርጎኛል ይላል። መስፍን አራጌ የገዥውን ጨምሮ አራት የተፎካካሪ ፓርቲዎች መሪዎችን አነጋግሮ ተከታዩን አዘጋጅቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የ2013 ሀገራዊ ምርጫ የድርጊት መርሃ ግብር እንደሚያስረዳው ምርጫውን ለማካሄድ ከአምስት ወራት ያልበለጡ ጊዜያት ነው የቀሩት። በእነዚህ ጊዜያት የፖለቲካ ፓርቲዎች የምርጫ ምልክት ማስወሰን፣ እጩዎቻቸውን ማስመዝገብ፣ የምረጡኝ እንቅስቃሴ ማድረግና ሌሎች ተግባራትን መከወን ይጠበቅባቸዋል። ብልጽግና እንደገዢና ተፎካካሪ ፓርቲ ሁለት ኃላፊነቶችን ይዞ ነው የምርጫውን ዝግጅት የሚያደርገው የሚሳተፈውን በማለት አስተያየታቸውን የሰጡት የፓርቲው ምርጫ ዘርፍ ኃላፊ ዛዲግ አብርሃ ናቸው። መልሱቅና፣ ሁለት ድርብ ኃላፊነት ያለበት ፓርቲ ነው ከዘንድሮ ምርጫ አንጻር በአንድ በኩል ገዢ ፓርቲ ነው። ከዚያ ምክንያት ይሄ ምርጫ ሰላማዊ ዴሞክራሲያዊ ሆኖ የሚጠናቀቅ የበኩሉ እንደ ገዢ ፓርቲነት መውጣት ያለበት ሚና አለ። በያ መልኩ ተፎካካሪ ነው። በዚህ በዚህ ምርጫ አሸናፊ ሆኖ መንግስት ለመስረት የሚያስቸው የአቅላጫ ድምጽ ማግኘት ይፈልጋል። ምርጫው በዘመናዊቷ ኢትዮጵያ በአሪያነት የሚወሳ እንዲሁም ፓርቲያቸው ትኩረት ሰጥቶ እንደሚሰራ አቶ ዛዲግ ይናገራሉ። በእኛ በኩል ይህ ምርጫ በጣም ታሪካዊ ምርጫ ነው። ኢትዮጵያ ከዚህ ቀደም ፍትሐዊ ዴሞክራሲያዊ ተአማኒነት ያለ ምርጫ የማድረግ ተቋም ክነ ማበራት የአስተሳሰብ ገዥ ፓርቲ ምርጫውን የፈለገ ውጤት ይምጣ በጸጋ ቀበለዋሉ ሜል ከዝግጁነት እንዲቆለው ነበር። የፖለቲካ ባህላችን ለእውነተኛ እንድታ ለኮምፒቲቲቭ ዴሞክራሲ የማይመች ነበር። ይህን ሁሉ በወሳኝ መልኩ በቀረፍንበት እኛ የምርጫ ውጤቱን በጸጋ ለመቀበል ተዘጋጅተን ነው ወደዚህ ምርጫ የምንገባው። ስለዚህ ከገዥ ፓርቲ ዝግጅት አንጻር በጣም የተለየ ነገር ነው። እንደዛ ብቻ ሳይሆን ትልቅ ነን ገዥ ፓርቲ ነን ብለን ያወጣነውን ለታስ የምንዳዳ ፓርቲ አደለንም። ምርጫ በወደ ወጡት ሁ ሁሉንም ነገሮች በሌላ አባባል የጨዋታውን ሕግጋት አክብረት ፌር ፕላይ እንጫወታለን፣ እንወዳደራለን። ለይህ ሲባል ለይህ ስሙላ እንዲሁ ለአደባባይ ፍጆታ ሳይሆን በውስጣችን በቂ ዝግጅት ግን ውስጣን ያሳልፈን ነው። በምርጫ ጊዜ ስለተለመደ በዚህ ቀደም የሚባል ስለነበረ አሁንም ያን እያስከተል ማለት ነው። ይሄ ምርጫ ዋት ኤቨር ምርዝከይዝ ካሸነፍን ፕሮግራማችንን ለመፈጸም እንድናገኝ፣ ከተሸነፍን ደግሞ በዚህ ሀገር ፖለቲካ ለመጀመሪያ ጊዜ ራሱን በእውነተኛ ዴሞክራሲያዊ ምርጫ አሳልፈ መጨረሻ ውጤ ቤቱን ተቀብሎ ስልጣን ያስረከበ ፓርቲ ነው ማለት የማሸነፍን ነው ያክል እኩል ታሪካዊም ሀገራዊ ትርጉም ያለው ነገር ይሆናል። እንግዲህ ተወዳዳሪዎችን ተመሳሳይ ዝግጅት እንዲያደርጉ ከልባቸው ተወዳድረው የሚችሉትን ሁሉ አድርገው፣ ግን የማታ ማታ የሚመጣውን ውጤት የህዝብን ውሳኔ እንዲያከብሩ ጥሪ ማስራብ እፈልጋለሁ ህዝባችን በትግሉ በመስዋዕትነት በታሪኩ ለመጀመሪያ ጊዜ እውነተኛ ፍትሀዊ ታማኝ ዲሞክራሲያዊ ምርጫ የማድረግ እድል በእጁ አስገብቷል። ይህን እድል የሚጠቀምበት ቅድማ ስለንፈልጋለን። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ መንግስት ምርጫው ፍትሐዊ ዲሞክራሲያዊና ሰላማዊ እንዲሆን እሰራለሁ ማለቱንና የህዝብን ድምጽ በጸጋ ለመቀበል ቃል መግባቱን በበጎ ተቀብለውታል። ይሄ ሰየው ነው። ምክንያቱም ሁሉም እኩል እድል ተወዳድሮ ህዝቡ ይሆነኛል ብለውም የተሻለ ሀሳብ አለው የተሻለ አማራጭ ያ አለውን እድል መስጠት፣ በእውነቱ ይሄ የሰለጠነ ፖለቲካ ነው። ከዚህ በፊት ያጋጥመን የነበረው እንደው እንደ ድራማ እና እንደ መናጆ ሌላ ፖለቲካ ፓርቲዎችን ተሳትፏል ለማለት ያድል ስዘራ የቆየ ነገር ግን ውጤቱን መቶ ከመቶ አሸንፍ ያለው የምልበት ደረጃ ደርሶ ያም ውድቀቱን እንዳፋጠንለት ነው የምናውቀው። ስለዚህ ያው ተስማ አያርፍም የተባለውን እንግዲህ በተግባር እያየ ነው የሚነድ ጉዳይ ይሆናል። ብዙ ተስፋ ይሰጠናል። በትግራይ ክልል ያለው ፖለቲካ ያለመረጋጋትና ወታደራዊ እንቅስቃሴ የምርጫ ዝግጅታቸው ላይ አሉታዊ ተጽዕኖ መፍጠሩን የሚያስረዱት ደግሞ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ ናቸው። በሀሳብ ደረጃ እየተዘጋጀን ቆይተናል። በተግባር ለመዘጋጀት ግን ትግራይ ክልል የነበረው ፖለቲካዊና ወታደራዊ ሁኔታ አላስቻለንም ነበር። አሁን ሁኔታዎቹ እየተለዋወጡ ናቸው። ነገር ግን ጭራሽ ሰላም ሰፍነዋል፣ በቀላሉ ለመንቀሳቀስ ይቻላል የሚልበት ደረጃ አልደረስንም። ብዙ በጣም ተጎድተዋል። በነገራችን እስካሁን የነበረው የህወሓት

ሌላው የኢትዮጵያ ህዝብር አጋጭ ብዛል አካባቢው በሙሉ የትርምስ ቀጠና እንዲሆን አድርጎታል፣ እና ህዝቡ በአሁኑ ወቅት እንኳንና ስለ ምርጫ ሊያስብ የቀን ጉርሻ የቀን ውሃ መመለስ ያቃፈበት ሁኔታ ነው ያለው። እዛ ላይ ደግሞ ብዙ ወረራዎች፣ ብዙ ጥፋቶች ገብሶበታል። ስለዚህ ተግባራዊ እንቅስቃሴያችን ከሁኔታው ጋር በቀጥታ የተያዘ ስለሆነ ህዝብ ማግኘት ስላለብን፣ ህዝብ ማደራጀት፣ ህዝብ መንቀሳቀስ ስላለብን በዚህ የሚያስችል ሁኔታ ገና በሟላ ሁኔታ የለም። ስለዚህ የተግባር ዝግጁነታችን ወደ ኋላ ቀርቷል ማለት ይቻላል። የድርጊት መርሃ ግብሩን ምርጫ ቦርድ ይፋ አድርጓል። በዚህ ድርጊት መርሃ ግብር ውስጥ ቀድሞ መሰራት የሚገባቸው ስራዎች ካልተሰሩ ኋላ ተሳትፎ ላይ ተጽዕኖ አያሳድርም? እንደ ድርጅት የእናንተን ማለት ነው። ልክ ተጽዕኖ ያሳድራል። ሁኔታዎቹ ካልተመቻቹ እኛ ወደ መጨረሻ ገደማ የሚንቀሳቀስ ፋይዳ አይኖረውም። በነገራችን ላይ ለሁሉም ተወካካሪ ፓርቲዎች የሚመለከት ነው። ስለዚህ አሁን ሁኔታው እንዲቀየር ከጊዜያዊ አስተዳዳሪ አካል ጋር እየተባበርን የተመቻቸ ሁኔታ እንዲፈጠር እየሰራን ነው ያለ ነው። ስለዚህ የትግራይ ዴሞክራሲያዊ ፓርቲ በትግራይ አካባቢ ያለው ሰላማዊ ሁኔታ አስተማማኝ መሆኑን እስኪያረጋግጥ ድረስ በምርጫው እንቅስቃሴው ለመሳተፍና ላለመሳተፉ እርግጠኛ መሆን አይችልም። አዎ፣ እርግጠኛ መሆን አይቻልም። ነገር ግን ባለው ሂደት ስንመለከተው ሁኔታዎች ቶሎ እየተለዋወጡ የሄዱ ስለሆነ ለመዘጋጀትና ለመሳተፍ የምንችልበት ሁኔታ በመብዛኙ ይታየናል። በአንጻሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በምርጫው ላይ እንደሚሳተፍ ይፋ ካደረገበት ጊዜ ጀምሮ ቅድመ ዝግጅቱን እያከናወነ መሆኑን በህዝብ ግንኙነት ኃላፊው እናትና ያልፈለቀ በኩል ይፋ አድርጓል። የምርጫ ቦርድ ባወጣ የጊዜ ሰሌዳ መሰረት የእኛን ዝግጅት ከዛ የጊዜ ሰሌዳ ጋር የማጣማጣም ስራ ሰርተን ጨርሰናል። ወደ ትግበራ እየገባ ያለ ነው። በዛም መሰረት ለምሳሌ ከባለፈው ቅዳሜ ጥር አንድ ጀምሮ የምርጫ ወረዳዎቹ እጩዎችን የመለየት ስራ እየሰራን ያለ ነው። ሌሎቹንም ስራዎች በተቀመጠ ጊዜ ሰሌዳ መሰረት ለማሟላት እንዲያስችለን ቅድመን ማጠናቀቅ ያለብን ስራዎች እየሰራን ነው የምንሄደው ማለት ነው። ኢዜማ በተደጋጋሚ ከዚህ ቀደም ያነሳቸው ከነበሩት ቅሬታዎችና ስጋቶች አንዱ ፖሊሲን በነጻነት ማስታወቅ የሚችልበት ምህዳር እየተጣበበ ነው፣ ስጋቶች አሉ የሚል የሚያነሳቸው ቅሬታዎች ነበሩ። እነዚያ በአሁኑ ሰዓት ምን ደረጃ ላይ ይገኛሉ? ቀደም ብሎ ሁለት ሺህ አስራ ሁለት ምርጫ ስንዘጋጅ በተለያዩ የሀገሪቱ አካባቢዎች ተንቀሳቅሰን ከማህበረሰቡ ጋር ውይይት ለማድረግ በምናደርገው ጥረት ውስጥ በተለያዩ ሀይሎች የሚፈጸም ያንን ማድረግ እንዳንችል የሚያደርግ እክሎች ነበሩ። በተወሰነ ደረጃ እነዛን ችግሮች ከየአካባቢው መሪዎች ወይም ከመንግስት ጋር በአጠቃላይ የምርጫ ቦርድ እንገዛ እየጠየቅን ለመፍታት ሙከራ ስናደርግ ቆይተናል። የኮቪድ አስራ ዘጠኝ ወረርሽኝ በሀገራችን መገኘቱን ተከትሎ ግን ላልተወሰነ ጊዜ የማንኛውም አይነት ሕዝባዊ ስብሰባዎችን ሰስፔንድ አድርገን ነበር ያቆየነው እና አሁን እነሱን ቀስ በቀስ ወደ መጀመር እና ማህበረሰቡ ጋር ወደ መወያየት እንሄዳለን። ስለዚህ በተጨባጭ እንደዚህ አይነት ችግር ሊያጋጥመን ይችላሉ፣ አይችልም ወይም ነው መሬት ላይ ነው የምናየውን። ብልጽግናም እንደ ተፎካካሪ የፖለቲካ ፓርቲ በውድድር መድረኩ አሸናፊ ሆኖ ለመውጣት የሚያስችሉትን ስራዎች እያከናወነ መሆኑን አቶ ዛዲግ ያብራራሉ። እንግዲህ በዚህ ምርጫ እና አሸናፊ ሆነን እንድንወዳ የሚያስችልን ከማኒፌስቶ ዝግጅት ጀምሮ ሌሎች ሳይነት ዝግጅቶችን ጨርሰናል። የተለያዩ ኮሚቴዎችን አቋቁመን የምርጫውን ዘመቻ በውጤታ ማመት ለመውጣት የሚያስችል ቅድመ ዝግጅት እያደረግን ነው። በአጠቃላይ የምርጫ በመሰረቱ የኢትዮጵያ ሕዝብ በሚቀጥሉት አምስት አመታት በፍላጎት ላይ የተመሰረተ የፖሊሲ አማራጮች ቀርበው ህይወቱን በመሰረቱ የሚቀይሩ አማራጮች ቀርበለት ከነዛና መካከል የሚመጥበት እንዲሆን እንፈልጋለን። በህብረ ብሔራዊ የፖለቲካ ፓርቲነት ይንቀሳቀሳል የሚባለው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የአምስት ክልሎችን የመስራች አባላት ፊርማ በማሰባሰብ በምርጫው የሚያስፈልገውን ውጤት ለማስመዝገብ እየተንቀሳቀሰ መሆኑ ተገልጿል። እቅዳችንና ዓላማችን ሀገር ውስጥ በመላ ተንቀሳቅሶ ድጋፍ መሻት ነው፣ ማስታወቅ ነው። በነገራችን ላይ ከአምስት ክልሎች ከላይ ከቤኒሻንጉል አንስቶ ስቶ በኦሮሚያ ክልል፣ አዲስ አበባ፣ ድሬዳዋ፣ ደቡብ መስራቾች የፈረሙለን በእነዚህ ሁሉ ለመወዳደር እየተዘጋጀን ነው። ያ ትግራይም ውስጥ አክሱም ጽሕፈት ቤት ለመክፈት እስከሚነጋዳን ድረስ ያደረግነው ዝግጅት ነበራን። ለሴ በአፋር ክልል ጽሕፈት ቤት ሁሉ ከፍተን ተባላት መልመለን መንቀሳቀስ ጀምረን ነበር። እነዚህ ሁሉ ታጥፎብናል። በአካባቢው የምነሱ ጠባብ ፖለቲካዎች አካባቢ ጥበቶች ያየንባቸው አካባቢዎች ናቸው። ግን እኛ እንግዲህ ቸር ሙሉ ተገንባ በአንድ ጊዜ መላውን ያንን አመቶ አስር ሚሊዮን በላይ የሚኖረውን ሕዝብ አካባቢ ማካለል ምችም በአብዛኛው ነው ገንዘብ አቅም እንጂ እኛ ደግሞ ቅድም ያልኩ የፖለቲካ አካባቢ የፖለቲካ ተጽዕኖች ያገዱን እንደሆን ነው እንጂ የሚ አላማችን መላ ኢትዮጵያን የሸፍነው አላማችን ማህበራዊ ዴሞክራሲያዊ ገዢ ለማድረግ መንቀሳቀስ ነው። ምርጫውን ለማካሄድ የጸጥታ ችግር፣ ጽንፍ የረገጡ አስተሳሰቦችና የሌሎችን አማራጭ ለማስተናገድ የማይፈልጉ ፖለቲከኞች በሚፈጥሩት ተጽዕኖ ችግር ሊያጋጥመው ይችላል የሚል ስጋት ያላቸው ወገኖች አሉ። አለፍ ሲልም ምርጫው መካሄድ የለበትም የሚል ድምጾች መሰማታቸው አልቀረም። አደጋዎች ይታዩናል። እኛም በተለይ የጸጥታ ተቋማት ችግሮችን አስቀድመው ከመተንበይና ብቁ የሆነ የመከላከል ስራ ከመስራት አንጻር እንዲሁም ደግሞ ችግሮቹ ተከስተው በሚገኙበት ጊዜ ቶሎ ፈጥነው እርምጃ ወስደው ሊያደርሱ የሚችሉ ጉዳት ከመቀነስ አንጻር ያላቸው አቅም ላይ ክፍተት ይታየናል። ከዛ ጋር ተያይዞ ምርጫው ሲመጣ ሊፈጠር ከሚችል ግጭቶች ጋር ትንሽ አደጋ ይታየናልኛም ነገር ግን እነዚህን አደጋዎች እና በአጠቃላይ ደግሞ ሀገራችን ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን መፍታት የሚያስችልን እድል በምርጫ እኛ ይወክለናል የምንለውን አካል መንግስት አድርገን ስልጣን በመስጠት ያ መንግስት ችግሮቹን መፍታት እንዲችል በማድረግ ነው። ስለዚህ ምርጫውን የምንመለከተው አንደኛ እንደዚህ አይነት ችግሮችን የመፍቻ መንገድ አድርገን ነው። ስለዚህ ችግሮቹ ሙሉ በሙሉ እስካልተፈቱ ድረስ እና ያ ሁኔታ እስካልተመቻቸ ድረስ ምርጫ አይደረግ ብሎ ምርጫውን መግፋት ለችግሮቹ መባባስም ምክንያት ሊሆን የሚችልበት ሌላ አደጋ አለ። የፀጥታ ችግር እንዳይፈጠር ዜጎች በነፃነት እንዳይመጡ እክል እንዳይሆን ከመምረጥ እንዳይገድባቸው መንግስት የጸጥታና የደህንነት ኮሚቴ የሚከታተል የመንግስት ኮሚቴ አቋቁሟል። ምርጫ ቦርድ ያለበት የተለያዩ የጸጥታ አካላት ያሉበት ማለት ነው። ይሄ ኮሚቴ እቅድ አዘጋጅቶ ወደ ስራ ገብቷል። በእኛ እምነት ችግር ከማጋጠሙ ፊት ይሄ ኮሚቴ ይሰራል። ችግር ከአጋጠሙ ፈጣን እርምጃ እየወሰደ በአጠቃላይ ምርጫው በወሳኝ መልኩ ሰላም ሰላማዊ በሆነ ሁኔታ ይጠናቀቃል ብለን እናምናለን። ዝም ብሎ እያንዳንዷ ጽንፍ ውስጥ ያለችው ቆሽታም ሆነ ከዚያ የበለጠ ስጋት ይህንን በጣም ወሳኝ የሆነ ወደ መድበለ ፓርቲ ዴሞክራሲ እናሸጋግረን። ከዚያም ሂደት ውስጥ ነው በኢትዮጵያ ውስጥ መተማመን የሚቻለው ህዝቡ ድምፁን ሲሰጥ ማለት ነው። ይህንን ከማከናወን ወደኋላ ኋላ ሊያደርገን አይገቡም። እነዚህ ስጋቶችም ግልጽ የፖለቲካ ውይይትና ክርክር የሚስተናገድበት ነጻ ምርጫ በማካሄድ ጽንፈኛ አስተሳሰብን መቀነስ ይቻላል። የሚል አቋም ያላቸው አቶ ዛዲግ የዓለምን ተሞክሮ በማጣቀስ በፈተና የማይፈተን ምርጫ የለም ይላሉ። ምርጫ የሚደረገው ችግር ስለሌለብን አይደል። ምርጫ የሚደረገው ሁሉ ነገር ታለቀለት፣ ሁሉ ችግራችን ተጠራርጎ ከጠፋ በኋላ ነው ካል የዛሬ መቷኖትም አይሆን የአሜሪካኖች እንደዚህ አይነት ምርጫው ተጨብሯል ተጨረብረ የሚል ክርክር ውስጥ ማንገባበት ሁኔታ ተፈጥሮ ምርጫ መግባት ያለብን ካሉ እንግዲህ ይህ ምርጫ መተላለፍ ነበረበት ማለት ነው። ዴሞክራሲ ማለት ምርጫ ማለት ምርጫ ከዴሞክራሲ የሚገለጽባቸው ነገሮች አንዱ ነው። ማንም ሀገር ወደ ምርጫ ሲገባ ችግር ስለሌለበት አደለ። እንዲያውም ችግር ስላለበትም ለምርጫ ገፊ ምክንያት ነው። ከተማሪው እንቅስቃሴ ጀምሮ ለኢትዮጵያ ፖለቲካ ጉዞ እንግዳ ያልሆኑት ፕሮፌሰር በየነ ከዘንድሮ ምርጫ አንዳች ውጤት እጠብቃለሁ ይላሉ። እኔ ምራዬ በሚቀጥለው ፓርላማ ውስጥ የአንድ እንገዜ ፓርቲ ብቻ የታመቀበት አይሆን ብዙ ፖለቲካ ፓርቲዎች የተለያየ ቁጥር ይዘው ሄደው ገብተው ሞብቱበትና የኢትዮጵያን ህዝብ ነው ያለምልሁበት ፓርላማ ይሆናል ብዬ ነው ማለው። መቋጫ ያልተበጀለት የኢትዮጵያና የሱዳን ድንበር ግጭት፣ መድኃኒት ያልተገኘለት የኮቪድ ወረርሽኝ፣ ጊዜና ቦታ እየመረጡ የሚከሰቱ ዘር ተኮር ጥቃትና መፈናቀሎች በኢትዮጵያ በሚካሄደው ህዝባዊ ምርጫ ላይ አሉታዊ ተጽዕኖ ሊያሳርፉ ይችላሉ የሚል መላምቶች በአንዳንድ የፖለቲካ ምሁራን ዘንድ ዘንድ ይሰማሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ አመሰግናለሁ። መስፍን፣ የተከበራችሁ አድማጮች፣ አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳቸው ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን ወደ ተከታዩ ዘገባ ላሻግራችሁ። የቤት ውስጥ ስራና ኮቪድ-19። በኮቪድ-19 ምክንያት ከቤታቸው ለመስራት የተገደዱ በሚሊዮኖች የሚቆጠሩ ሰዎች እጅግ ጎጂና በዝባዥ በሆኑ ሁኔታዎች ውስጥ እንደሚሰሩ ዓለም አቀፉ የሥራ ድርጅት አይኤልኦ አስታውቀዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስምኝሽ ቆይታ አቀርበዋለች። የኮሮና ቫይረስ ወረርሽኝ ከመከሰቱ በፊት ወደ 260 ሚሊየን የሚጠጉና በዓለም ዙሪያ ተቀጥረው ከሚሰሩ ሰዎች 7.9 ከመቶ የሚሆኑት ከቤታቸው ይሰሩ ነበር። እንደ ዓለም አቀፉ የሰራተኞች ድርጅት ግምት ከሆነ ይህ ቁጥር በከፍተኛ ሁኔታ ጨምሯል። እነዚህ ሰዎች ታዲያ በግላቸው ከቤት ሆነው በመስራታቸው የሚያጋጥሟቸው ችግሮች በአብዛኛው እይታ ውስጥ አይገቡም። የዓለም አቀፉ ድርጅት ያወጣው ሪፖርት እንደሚያመለክተው ደግሞ በተለይ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ከቤት ሆነው የሚሰሩ ሰራተኞች የበለጠ ስጋት ውስጥ እንደሆኑ ያሳያል። በዓለም አቀፉ የሰራተኞች ድርጅት ዋና የኢኮኖሚ ባለሙያና የዚህ ጥናት ሪፖርት ጸሐፊ የሆኑት ጄን በርግ ለአሜሪካ ድምጽ ሲናገሩ በተለምዶ በባህላዊው የፋብሪካ አምራች ድርጅቶች ውስጥ የሚሰሩ ሰዎች በአብዛኛው ከግምት ውስጥ እንደማይገቡና ና በቀላሉ እንደሚበዘበዙ ይገልጻሉ። እነዚህ ሰዎች ለማህበረሰብ ደህንነት የሚሰጥ ከለላ አያገኙም። በአብዛኛውም ከስራ ደህንነትና ከጤና ስጋት ጋር በተያያዙ ጉዳዮች ይሰቃያሉ። አንዳንዶቹ እንደውም ለጡንቻና ለቆዳ በሽታ ለሚያጋልጡ ለደህንነት አስጊ የሆኑ የስራ መደቦች ላይ ይሰራሉ። የሚያገኙትም ከዝቅተኛው የክፍያ ደረጃ ያነሰ ነው። የስራ ሰዓታቸውም የተወሰነ አይደለም። አንዳንድ ጊዜ በጣም በስራ ይወጠራሉ፣ ሌላ ጊዜ ደግሞ ስራ አይኖርም። ስለዚህ ያለመረጋጋት ችግርም አለ። ሪፖርቱ እንደ አውሮፓና ሰሜን አሜሪካ በመሳሰሉ ያደጉ ሀገሮች በሚገኙባቸው የዓለማችን ክፍል ደግሞ ከቤታቸው ሆነው የሚሰሩ ሙያተኞች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሄደ ይጠቁማል። ሰራተኞቹ በአብዛኛው ስልክና በቤት ውስጥ የሚኖር በይነ መረብን ወይም ኢንተርኔትን በመጠቀም የሚሰሩ ናቸው። ነገር ግን እነዚህ ከቤታቸው ሆነው የሚሰሩ ሰራተኞች ሁኔታ አብዛኛውን ጊዜ ውጪ ወጥተው ከሚሰሩትም የባሰ ከባድ እንደሚሆን በርግ ይናገራሉ። ከቤት ለብቻ ተሆኖ ሲሰራ ከሰው የመነጠልና የብቸኝነት ችግር ያመጣል። ቢሮ ተቀምጦ መስራት የለመደ ሰው ቢሆን እንኳን ከጊዜ ወደ ጊዜ የስራ ሁኔታ እየተበላሸ ሊሄድ ይችላል። በዛ ላይ ያ ሰው ከቤት ስለሚሰራ የሰራተኞች ማህበር አባል ሊሆን አይችልም። ስለዚህ በስራ ወቅት የሚያጋጥሙ ችግሮች ዙሪያ ለበላይ አመራሮች ድምጽ የማሰማትም ሆነ የመነጋገር እድሉ አናሳ ይሆናል ማለት ነው። የዓለም አቀፉ ሰራተኞች ድርጅት ያወጣው ሪፖርት ከፍተኛ እውቀት ያላቸው ሙያተኞች በአማካይ ቢሮ ውስጥ ከሚሰሩ ሰዎች ያነሰ ክፍያ እንደሚያገኙም ያመለክታል። ለምሳሌ በብሪታንያ ከቤታቸው በርቀት ሆነው የሚሰሩ ሰዎች ቢሮ ተቀምጠው ከሚሰሩት በ13 ከመቶ ያነሰ ክፍያ ያገኛሉ። በተመሳሳይ በአሜሪካ ያሉ ሰራተኞች የሚያገኙት ክፍያ በ22 ከመቶ በህንድ ደግሞ በ50 ከመቶ ያነሰ ነው። ከቤት ሆኖ የመስራት ባህል የኮቪድ-19 ወረርሽኝ ካበቃ በኋላም ሊቀጥል እንደሚችል የዓለም አቀፉ ሰራተኞች ድርጅት ይገምታል። ስለዚህ ከቤት ለሚሰሩ ሰዎች የተሻለ ከለላ የሚሰጡ ሕጎች ሊወጡ ይገባል ይላል። ከቤታቸው ሆነው የሚሰሩ ሰዎች የሚመዘገቡበትና የስራ ሁኔታቸው ክትትል የሚደረግበት ስርዓት እንዲዘረጋም ይመክራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ አመሰግናለሁ ሊሊ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሶሎሞን አባተ ነኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። እባካችሁ ራሳችሁን ከኮሮና ቫይረስ ጠብቁ። ነገ በራዲዮ መጽሔት እንገናኝ። ሰላም ጤና ይስጥልኝ። በደህን አደሩ።